የባለ ብዙ ቀለም ሐሳቦች መናኸሪያ፣ ረጅም የአብሮነት ጎዳና ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ማክሰኞ ግንቦት 25 2012 ዓ ም ዝግጅታችንን ከአሜሪካ ድምፅ ዋሽንግተን ዲሲ ጀመርን። ሁለተኛና ሶስተኛ ዲግሪ ተማሪዎቻቸው ዩኒቨርሲቲዎች በሚያመቻቸው ቅሬታ በኦንላይን ትምህርታቸውን እንዲያጠናቅቁ ይፈለጋል፣ ይጠበቃል። ይህንን ስላመቻቹ ቆይተናል። ቀደም ሲል የሰማችሁት የሳይንስና ከፍተኛ ትምህርት ሚኒስቴር ኮሚኒኬሽን ዳይሬክቶሬት ዳይሬክተር የሆኑትን አቶ ደቻሳ ጉርሙን ነው። የከፍተኛ ትምህርትና ስልጠና ተማሪዎች እንዲሁም መምህራን ከክፍያ ነፃ በሆነ መልኩ በበይነ መረብ ላይብረሪ እንዲጠቀሙ መወሰኑን ተከትሎ አነጋግረናቸዋል። ኮቪድ 19 በአጭር ጊዜ ጭጊ የሚያፈታ ከሆነ ተባባሰ ደግሞ የሚሄድ ከሆነ አስራ አምስት ሚሊዮን የሚልያክና ጭ ያለባቸው የህብረተሰብ ክፍሎች አሉም ተጨማሪ አስራ አምስት ሚሊዮን በኮሮና ቫይረስ ምክንያት በኢትዮጵያ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በእጥፍ ሊያድግ ይችላል ያሉንን በግብርና ሚኒስቴር እርሻ ልማት ዘርፍ ሚኒስቴር ደኤታ አቶ ሳኒ ረዲ ድምፅ ነው የሰማችሁት። ሙሉ ዘገባው በምሽቱ ይቀርባል። ፕሮግራሙን በመምራት ስመኝሽ የቆየ በማቀናበር ደግሞ ኤልያስ አስማረ። አብረናችሁ እንቆያለን። በቅድሚያ ከዓለም ዙሪያ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች። አመሰግናለሁ። ስመኝሽ። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረጉ 3932 የላብራቶሪ ምርመራዎች 87 ሰዎች የኮሮና ቫይረስ ተገኝቶባቸዋል። ይህም በአጠቃላይ በሀገሪቱ ቫይረሱ በምርመራ የተገኘባቸውን ሰዎች ቁጥር 1344 አድርሷል ሲል የኢትዮጵያ የጤና ሚኒስቴር ዛሬ ከሰዓት ላይ በፌስቡክ ገጹ አስታውቃል። በዛሬው ዕለት ይፋ በተደረገው ሪፖርት ቫይረሱ በምርመራ የተገኘባቸው ግለሰቦች ከ10 ዓመት እስከ 70 ዓመት የዕድሜ ክልል ውስጥ የሚገኙ 59 ወንዶችና 28 ሴቶች ናቸው። 67 ሰዎች ከአዲስ አበባ፣ ሁለት ሰዎች ከትግራይ፣ ስድስት ከኦሮሚያ፣ ሰባት ከአማራ፣ አንድ ሰው ከሀረሪ እንዲሁም አራት ሰዎች ከሶማሌ ክልል ናቸው። በሌላ በኩል ከኮሮና ቫይረስ ጋር በተገናኘ የሁለት ኢትዮጵያውያን ሕይወት አልፏል። የመጀመሪያው የ30 ዓመት ዕድሜ የአዲስ አበባ ነዋሪ ሲሆን ሁለተኛዋ የ56 ዓመት ዕድሜ ሴት ናቸው። ሁለቱ ሰዎች ህይወታቸው ካለፈ በኋላ ለአስክሬን ምርመራ ወደ ሆስፒታል በመጡበት ወቅት ነው ቫይረሱ እንደነበረባቸው የታወቀው። በአጠቃላይ በኢትዮጵያ ቫይረሱ የተገኘባቸውና ህይወታቸው ያለፉ ሰዎች ቁጥር 14 ደርሷል። በሌላ መልኩ በትላንትናው እለት 14 ሰዎች ከበሽታው ያገገሙ ሲሆን በአጠቃላይ በሀገራችን ከበሽታው ያገገሙ ሰዎች ቁጥር 231፣ ምርመራው የተደረገላቸው ደግሞ 116 390 ደርሷል። የተባበሩት መንግስታት የተራድኦ ድርጅቶችን በየመን የሚያደርጉትን የህይወት አድን ስራዎቻቸውን በገንዘብ ማጣት ምክንያት ለማቆም እንደሚገደዱ አስታወቀ። ይህንን አስመልክቶም በጦርነት በተጎዳቸዋ የመን ለሚያደርጉት ርብርብ አስተዋጽኦ እንዲያደርጉ የዓለም መንግስታትን ተማጽኗል። የመን ከአምስት ዓመታት በላይ በጦርነት የዘለቀች ሲሆን በሺዎች የሚቆጠሩ ዜጎቿ ለህልፈት ሚሊዮኖችም ለመጠለያ አልባነት እንዲሁም በአስር ሚሊዮን የሚያህሉ ለርሃብ ተጋርጠውባታል። የሀገሪቱ የጤና ዘርፍም ሙሉ ለሙሉ ከአገልግሎት ውጭ ለመሆን አፍ ላይ ደርሷል። የተባበሩት መንግስታትም የመን ከየትም ቦታና ከማናቸውም ጊዜ በላይ በከፋ የሰብአዊ ቀውስ ያለባት ሀገር እንደሆነች ገልጾ በተለይም አሁን የኮሮና ቫይረስ በዚህች በተዳከመች ሀገር ውስጥ መስፋፋት ከጀመረ መጨረሻው አሳዛኝ እንደሚሆን አስጠንቅቋል። እንደተባበሩት መንግስታት መረጃ ሰማንያ በመቶ ያህል የመናውያን በዓለም አቀፍ እርዳታ ህይወታቸውን እንደሚመሩ ታውቋል። የጥቁሮች ህይወት ዋጋ አለው ወይም ብላክ ላይቭስ ማተር በሚል መርህ ያላቸው የተቃውሞ ሰልፎች በመላው ዓለም እንደቀጠሉ ነው። ተቃውሞዎቹ በፖሊስ ተይዞ ለህልፈት የተዳረገውን የ46 ዓመቱን ጆርጅ ፍሎይድ ህልፈት በማህበራዊ ድረገጾች ላይ መሰራጨታቸውን ተከትሎ ነው። በማዕከላዊ ለንደን የተቃውሞ ሰልፍ በወጡ ሰልፈኞች ላይ ፖሊስ ለመበተን የሞከረበት ሁኔታ ወደ ረብሻ ተቀይሯል። ፖሊስም ሀያ ሶስት ሰዎች ማሰሩን አስታውቋል። ሰልፈኞቹ የተለያዩ መፈክሮችን እያሰሙ በአሜሪካ ኤምባሲ በኩል ያለፉ ሲሆን በተመሳሳይ አነስተኛ ሰልፎችም በደቡባዊ ለንደን ተከናውኗል። የእንግሊዝ የውጭ ጉዳይ ኃላፊ ዛሬ በሰጡት ጋዜጣዊ መግለጫ ላይ በአሜሪካ ነገሮች እንዳይባባሱና ውጥረቶች እንዲረግቡ ጠይቀዋል። በተመሳሳይ በመቶዎች የሚቆጠሩ ሰዎች በጀርመኗ ዋና ከተማ በበርሊን ሰልፍ የወጡ ሲሆን ተቃውሟቸውም የበርሊን ግንብን በተለያዩ መፈክሮች በመምላት አሳይቷል። በኒውዚላንድም በሺዎች የሚቆጠሩ ሰዎች በዋና ከተማዋ ኦክላንድ ሰኞ ዕለት ሰልፍ በመውጣት በአሜሪካ ተቃውሞ ለሚያደርጉ ሰልፈኞች ያላቸውን ድጋፍ ገልጸዋል። አድማጮች፣ ለሰዓቱ የያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ አምሹ። ኤደን ገረመውን ለዜናዎቹ እናመሰግናለን። ጋቢና ቪኦኤ በበይነ መረብ ገጻችን እንዲሁም በመደበኛዎቹ የአሜሪካ ድምፅ ሬዲዮ ሞገድ መገናኛዎች በመሰማት ላይ እንገኛለን። አብራችሁን ስለሆናችሁ እናመሰግናለን። አሁን ቀዳሚውን የዕለቱን አብይ ርዕስ እናስደምጣችሁ። የከፍተኛ የትምህርትና ስልጠና ተማሪዎችና መምህራን ያለ ክፍያ በበይነ መረብ ላይብረሪ እንዲጠቀሙ ተወስኗል። በትላንትናው ዕለትም የሳይንስና ከፍተኛ ትምህርት ሚኒስቴር ከኢትዮ ቴሌኮም ጋር በመሆን የበይነ መረብ ላይብራሪውን ይፋ አድርገዋል። ኤደን ገረመው የሳይንስና ከፍተኛ ትምህርት ሚኒስቴር ኮሚሽን ዳይሬክቶሬት ዳይሬክተር የሆኑትን አቶ ደቻሳ ጉርሙን አነጋግራ ተከታዩን አሰናድታለች። ኮቪድ-19 ምክንያት ትምህርት ከተቋረጠ ወራቶች ተቆጠሩ። በእነዚህ ጊዜያቶች ውስጥም ተማሪዎች ከየቤታቸው ሆነው እንዲያነቡ ሲመከር የቆየ ቢሆንም በተለይም ለከፍተኛ ትምህርት ተማሪዎች አማራጭ የትምህርት ማገዣ የሚሆኑ መጽሐፍትና ሞጁሎች አልተሟሉ ነበር። በትላንትናው ዕለት የሳይንስና ከፍተኛ ትምህርት ሚኒስቴር ከኢትዮ ቴሌኮም ጋር በመተባበር ከ80ሺህ በላይ የሚሆኑ የትምህርት ማገዣዎች ያሉበትን ድረገጽ ተማሪዎች ከክፍያ ነፃ በሆነ መልኩ እንዲጠቀሙ ፈቅዷል። አቶ ደቻሳ ጉርሙ በሚኒስቴር መስሪያ ቤቱ ኮሚዩኒኬሽን ዳይሬክተር ናቸው። ይሄ የመርጃ ድረገጽ ለሁሉም ተማሪዎችና መምህራን ክፍት ቢሆንም ይበልጡን ግን የድህረ ምረቃ ተማሪዎችን ለማስመረቅ የሚያግዝ ነው ይላሉ። ሁን ዘንድሮ እንደሚታወቀው ከኮቪድ አስራ ዘጠኝ ጋር ተያይዞ መደበኛ ትምህርትን በሚፈለገው እና በታቀደው መንገድ ማስኬድ አልተቻለ። ስለዚህ በቴክኖሎጂ ታገሶ ሌላ አማራጭ በመጠቀም ትምህርት እንዲሰጥ ማድረግ አስፈላጊ በመሆኑ ይህንን ስናመቻች ቆይተናል። የሁለተኛ እና ሶስተኛ ዲግሪ ተማሪዎቻቸው ዩኒቨርሲቲዎች በሚያመቻቸው ቅሬታ በኦንላይን ትምህርታቸውን እንዲያጠናቅቁ ይፈለጋል፣ ይጠበቃል።

መሰረተ ልማት እንዲገኝ ደግሞ ከዛም በኋላ በሚጠቀሙት ዳታ ሲስተም ብቻ ይህን ሁሉ የትምህርት መርጃዎችን እና ማቴሪያሎች ዳውንሎድ አድርጎ መጠቀም እሱ ራሱ ኢኮኖሚካሊም ከባድ ከሆነ፣ አሁን የተደረገው ነገር ምንድን ነው? ከቴሌኮም ጋር ተነጋግረን ኦንላይን ላይብረሪ ላይ የሚጫነው ማንኛውም ዶክመንቶችን ከክፍያ ነጻ በሆነ መንገድ ተማሪዎችን ማግኘት እንዲችል ነው የማስቻል ስራ ነው የተሰራ ለተማሪዎችም ለማምራኖችም አቶ ደቻሳ ይህ ድረገጽ ለመጀመሪያ ዲግሪና ለቴክኒክና ሙያ ተማሪዎች በንባብ እውቀታቸውን እንዲያዳብሩ እንደሚያገዝ ገልጸው ትምህርትን በኦንላይን በማስቀጠሉ ሂደት ላይ ግን ይበልጡን አገልግሎት የሚሰጠው ለሁለተኛ ና ለሶስተኛ ዲግሪ ተማሪዎች እንደሆነ ያስረዳሉ መጀመሪያ ዲግሪ ማለት አሁን ያው ከተማ አካባቢ ላይ ያሉ ልጆች ናቸው በዳታ ራሱ አክስ ማድረግ የሚችሉ ና ዳታ ሊደርስባቸው የሚችሉ ኤሪያዎች ላይ አለ ማለት ስማርትፎን እና የግል ኮምፒውተሮች ወይም ደግሞ ላፕቶፖች መኖር አለባቸው። እነኝን ነገሮች ለመጠቀምና እነኝን ለኝን ታሳቢ በማድረግ የግዴታ በቃ የመጀመሪያ ዲግሪና የቴክኒክና ሙያ ተማሪዎችን በዚሁ እናስደርሳለን ማለት አይደለም። አይቻልምም ያ ቦታዊ የተጠቃሚነት ላይ ክፍተት ስላለ ማለት ነው። በተቻለ መጠን ሁለተኛ ዲግሪ እና ከዛ በላይ ያሉ ተማሪዎች በዚህ መንገድ ማስተርስ እና ከዛ በላይ የሚማሩት በኦንላይን ለመጨረስ እንሞክራለን። እየተሰራ ነው። ይሄ ግ በትላንትና ዕለት ይፋ የሆነው የዲጂታል ላይብረሪ ከተለያዩ ዩኒቨርሲቲዎች ጋር በቁርኝት የተሰራበት መሆኑንም አቶ ደቻሳ ይገልጻሉ። በሁሉም የትምህርት ዘርፎች ናቸው። ይ አፕዴት ስለሚደረጉ ና አሁን የተወሰኑ ሰሌክትድ ዩኒቨርሲቲዎች ዘርፍ ዘርፍ ተከፋፍለው ነው ለኝ ማቴሪያሎች ያዘጋጀነ ከአሁን ከአርባዎችም ዩኒቨርሲቲ ማግኘት ስለማያስፈልግ ጤና ላይ የሆነ ዩኒቨርሲቲ ታዘጋጀ መሀንዲስና ላይ ሌላ ሳል ሳይንስ ላይ ሌላ፣ እንደገና ኤዱኬሽን ላይ ሌላ፣ እንዲህ እንዲህ እየተደረገ ማቴሪያሎቹ በየትምህርት ዘርፎቹ የተዘጋጁ ስለሆኑ በጣም ብዙ መጽሐፍት ና የትምህርት መርጃዎቹ፣ እንደገና ደግሞ ኮርፎቹ ማለት ነው ቶታል ኮ ያሉት ናቸው ተጭነው ያሉት አክሰስ ማድረግ ይችላሉ። ከኦንላይን የከፍተኛ ትምህርት ተማሪዎች ከሚኒስቴር መስሪያ ቤቱ የፌስቡክ ገጽ ላይ የድረገጹን ማስፈንጠሪያ በማግኘት መጠቀም እንደሚችሉም አቶ ደቻ ሳጉርሙ አስታውቀዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። የኮሮና ቫይረስ ስርጭት አሁን ባለው መልኩ ከቀጠለ ኢትዮጵያ ውስጥ በአሁኑ ወቅት አስቸኳይ የምግብ እርዳታ ከሚያስፈልጋቸው 15 ሚሊየን ህዝብ በተጨማሪ ሌላ 15 ሚሊየን ህዝብ የምግብ እጥረት ሊያጋጥመው ይችላል ሲል የግብርና ሚኒስቴር አስታወቀ። የዓለም የምግብና እርሻ ድርጅት በበኩሉ በኢትዮጵያ ግብርና ላይ ተጽዕኖ እያሳደረ ያለው የአንበጣ መንጋና በተደጋጋሚ የሚከሰተው ድርቅ በተጨማሪ የኮሮና ቫይረስ መከሰት የግብርና ምርትን በሰላሳ በመቶ ሊቀንስ ይችላል ሲል ያስጠነቅቃል። በዚህ ጉዳይ ላይ ሰፋ ያለ ዘገባ አጠናቅረናል። ዝግጅቱ እንደሚከተለው ይቀርባል። የኮሮና ቫይረስ ወረርሽኝ በአጭር ጊዜ ውስጥ የማይፈታ ከሆነና እየተባባሰ የሚሄድ ከሆነ ኢትዮጵያ ውስጥ ተጨማሪ 15 ሚሊዮን ሕዝብ የምግብ ዋስትና ችግር ላይ ሊወድቅ ይችላል ሲሉ በግብርና ሚኒስቴር እርሻ ልማት ዘርፍ ሚኒስቴር ዴኤታ አቶ ሳኒ ረዲ ለቪኦኤ ገለጹ። በአየር ንብረት መዛባት፣ የዘመናዊ አስተራረስ ዘዴዎች አለመኖር ግብርናው በመስኖ ላይ የተመሰረተ ባለመሆኑና በአንበጣ መንጋ ወረርሽኞች ምክንያት በአሁኑ ሰዓት ኢትዮጵያ ውስጥ 15 ሚሊየን ለምግብ እጥረት የተጋለጡ ሰዎች እንዳሉ የገለጹት አቶ ሳኒ በኮሮና ቫይረስ መስፋፋት ምክንያት ተጨማሪ አደጋ ላይ የሚወድቁትን ህዝቦች ጨምሮ አስቸኳይ የምግብ እርዳታ የሚያስፈልጋቸው ሰዎች ቁጥር በእጥፍ አድጎ ወደ 30 ሚሊየን ከፍ ይላል የሚል ስጋት እንዳለ ጠቁመዋል። ኮቪድ ባጭር ጊዜ ችግር የሚያስፈታ ከሆነ ተዋላፊ ደግሞ የሚሄድ ከሆነ ከሀገር ምግብ የሚወስድ ከሆነ አስራ አምስት ሚሊዮን ምግብ ዋስትና ችግር ያለባቸው የንስክፍሮች አለውም ተጨማሪ አስራ አምስት ሚሊዮን የምግብ ዋስትና ያለው ህብረተሰብ ሊፈቀር ይችላል ብለን ከሚመለከታቸው አካል ጋር ተጠናከል ይሰራን ያምነው። በተለይም የአደጋ ስጋት ስራ አመራር ኮሚሽን ጋር በድርቅ ይሰራን ነው። አቶ ሳኒ አያይዘው የኮሮና ቫይረስ ከውጭ የሚገቡ የግብርና ምርት አቅርቦትና ስርጭት ላይም ተጽዕኖ ማሳደሩን ገልጸዋል። ኢትዮጵያ ለዚህ ዓመት የሚያስፈልጋትን 14 ሚሊየን ኩንታል ማዳበሪያ መስከረም ላይ ግዢ ፈጽማ 12.5 ሚሊየኑ ወደብ ላይ መድረሱንና 9.3 ሚሊየኑ ደግሞ ሀገር ውስጥ መግባቱን የሚናገሩት ሚኒስቴር ደኤታው በወረርሽኙ ምክንያት እንቅስቃሴዎች በመገደባቸው ምክንያት ወደብ ላይ የቀሩትንም ሆነ ሀገር ውስጥ የገቡትን ለማጓጓዝ የተፈጠረውን የመስተጓጉል ችግር ለመፍታት ከትራንስፖርት ሚኒስቴር እና ከደረቅ ጭነት ማህበራት ጋር በመሆን እየሰራን ነው ብለዋል። ማዳበሪያ ላይ ችግሩን እየፈታን ነው። ችግሩ ያልተፈጠረም ሳይሆን ችግሩን እየፈታን ነው። ዞሮ ማዳበሪያ ማግኘት የሚገባው ሁኔታ ማዳበሪያ ሳያገኝ የሚቀርበት ሁኔታ እንዳይኖር ይሰራሉ። ዘር ማግኘት የሚገባ ሁኔታ ዘር ሳያገኝ እንዳይቀር የሚያስችል ስራ ይሰራሉ። ይህንም መስራት ከቻለን እስቲ ዜሮ እናድርጋ ነው ሳይሆን ተጽዕኖውን እንቀንሳለን ትግም ያለውን ባይሆን እናደርጋለን የሚል ግብ አስቀምጠል ይሰራል ያለ ነው። አሁን ያለው የኮቪድ ናይንቲ ተጽዕኖ ስቅቱ ምን ሊሆን እንደሚችል ገና በትክክል ምትንበ የሚያስችላለን በሌላ በኩል የኮሮና ቫይረስ ወረርሽኝ በኢትዮጵያ የግብርና ምርት አቅርቦትና ፍላጎት ላይ እየደረሰ ያለው ተጽዕኖ መታየት ጀምሯል ሲል በኢትዮጵያ የሚገኘው የዓለም የምግብና እርሻ ድርጅት ይገልጻል። የምግብና እርሻ ድርጅቱ የኢትዮጵያ ተወካይ ፋቱማ ሰይድ እንደገለጹልን ካለፈው ዓመት ሰኔ ወር ጀምሮ የሰብል ውጤቶችን እያጠቃ ከሚገኘው የአንበጣ መንጋና በተደጋጋሚ ኢትዮጵያ ውስጥ ከሚከሰተው ድርቅ ያላገገመው የግብርና ምርት በኮሮና ቫይረስ ምክንያት ዘንድሮ በሰላሳ በመቶ ሊቀንስ እንደሚችል ያብራራሉ። የተባበሩት መንግስታት ድርጅት በጋራ ባደረግነው ጥናት የኮሮና ቫይረስ በሚያደርሰው ተጽዕኖ በተለይ አርሶአደሩ የጥሬ ገንዘብ ወደሚያስገኙ ምርቶች ፊቱን ካዞረ የዘንድሮ የግብርና ምርት ሰላሳ በመቶ ይቀንሳል ብለን ገምተናል። ኢትዮጵያ ሀገር ውስጥ ባለው የግብርና ምርት ግብአቶች ዝውውር ላይ ማዕቀብ ባትጥልም ዋናው ችግር ያለው ከውጭ የሚገቡ እንደ ማዳበሪያ የህል ተባይ ማጥፊያ ኬሚካሎች ላይ የማጓጓዝ ችግር መፈጠሩ ነው። ይሄ ደግሞ በምርት ሂደት ላይ እና በቀጣይም ህጻናትና በቀላሉ ለችግር ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ለሚፈጠረው የምግብ እጥረት ትልቅ አስተዋጽኦ ይኖረዋል። ኢትዮጵያ በምግብ አቅርቦት ራሷን የቻለች ሀገር ባለመሆኗ በየአመቱ 20 ሚሊየን ኩንታል የሚሆን ስንዴ፣ ጥራጥሬና ዘይት ጨምሮ የተለያዩ የምግብ አይነቶችን ከውጭ ታስገባለች። እነዚህን የግብርና ግብአቶች ለማጓጓዝ ካጋጠመው መስተጓጎል ባለፈ ኮሮና ቫይረስ እስካሁን በግብርናው ላይ የከፋ ተጽዕኖ አላደረሰም የሚሉት አቶ ሳኒ ኢትዮጵያ ዘንድሮ ከውጭ ማስገባት የነበረባትና ያላስገባችው ምግብ የለም ይላሉ። በዚህ ጉዳይ ያነጋገር ናቸው። በኦሮሚያ ክልል ምስራቅ ዞን አድአ ወረዳ አርሶ አደር የሆኑት ገብሬ ዳዲ ዋቆዮ ወቅቱ የመኸር እርሻ የሚጀመርበት ጊዜ እንደመሆኑ ማረስ መጀመራቸውንና እስካሁን ባለው ሁኔታ የእርሻ ስራቸው አለማስተጓጎሉን ገልጸው ገበሬው በኮሮና ቫይረስ የሚያደርገው ጥንቃቄ አለመኖሩ ግን እንደሚያሰጋቸው ይናገራሉ። በገበሬ ደረጃ አለ፣ ኤክስቴንሽኖች አሉ፣ ተምራሉ በተለያየ ሞባይል ሳይቀር ይኸው እንዲሁ እርቀታችን ንጠብቁ እንዲታጠቡ እንዲህ ምን የሚል ቀጥታ ከማ ከሞባይል ይገኛል። ከተለያየ ቦታ ክልና ስንሄድ ይገኛል። የሆነ ቦታ ስንሆ የሄድንበት ቦታ ላይ መግለጫ ይሰጣል። ግን እንደ አጠቃላይ ስናይ የተባለውን ያህል ግን ሰው እያደረገ አይደለም። ከዚ የተነሳ በእርግጥ ግቢ አሁን ነጻ ነን ለማለት አልተመረመርንም። ተመርምረን ነጻ ይወጣን ነገር የለም። አሁን ባለንበት ግን እንደ እኛ አካባቢ ያው ምንም የተፈጠረ ነገር የለም። ሁን የኖር ምን ያለ ላለፉት አስራ ሁለት አመታት ዘር የማባዛትና በአማራ ክልል ለሚገኙ ሀያ ስምንት ሺህ ገበሬዎች የማከፋፈል ስራ የሚሰራው የባህር ዳር እርሻ አገልግሎት ባለቤት ይማም ተሰማ በበኩላቸው ኮሮና ወደ ሀገር ውስጥ የገባው የዘር ማባዛት ስራ አልቆ በሚሰራጭበት ወቅት በመሆኑ ግብርናው ላይ እስካሁን የጎላ ተጽዕኖ ባያደርስም ገበሬው ለበሽታው የሚያደርገው ጥንቃቄ ግን ብዙም አይደለም ይላሉ። በአርሶ አደሩ በኩል እውነቱን ለመናገር ብዙ ነገር አለ ማለት አንችልም። ያው እግዚአብሔር ይጠብቀን እንጂ እኛ እንዴት እንችለዋለን የሚል ሁኔታ ነው ያለው እንጂ ይህንን ያህል እውቅና አለው ያውቃል፣ ግን ነገሮችን ከአቅም በላይ እንደሆነ አድርጎ ስለሚመለከት ጥንቃቄው ያን ያህል ነው ለማለት በእውነት አስደፍረኝም። ምክንያቱም አሁን ያየ ነው በተግባር በሞተር ብስክሌት ራቅ ካለ ቦታ ሲመጡ ሶስት ሶስቱ በአንድ ሞተር ላይ የመምጣት ሁኔታ ይተናልኛ። አሁን ሰሞኑም የኮሮና ቫይረስ ከብዙ አቅጣጫ ፈተና የማያጣው የኢትዮጵያ ምግብ ምርትና አቅርቦት ላይ የደቀነውን ስጋት ለመታደግ አርሶ አደሩን በቫይረሱ ዙሪያ ግንዛቤ ከማስጨበጥ አንስቶ ቫይረሱ የከፋ ደረጃ ላይ ደርሶ ምግብ ከውጭ ማስገባት የማይቻልበት ሁኔታ ቢፈጠር እንኳን በሀገር ውስጥ ምርት የምግብ አቅርቦት ማረጋገጥ የሚቻልባቸው መንገዶች እየተጠኑ መሆኑን አቶ ሳኒ ረዲ ገልጸዋል። የዓለም ምግብ ድርጅት በኮቪድ ወረርሽኝ ምክንያት በዓለም ላይ በረሃብ የሚጠቁ ሰዎችን ቁጥር ወደ 265 ሚሊዮን ሊደርስ እንደሚችልና በታዳጊ ሀገራት ጉዳቱ የበለጠ ሊሆን እንደሚችል ማስጠንቀቁ ይታወሳል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። በአርባ ምንጭ ከተማ በኮሮና ቫይረስ ተጠርጥራ ናሙናዋ ተወስዶ ለይቶ ማቆያ ከገባች በኋላ ራሷን ያጠፋችው ወጣት ውጤት ነጻ መሆኑን የከተማው ጤና አጠባበቅና የፖሊስ ኃላፊዎች ገለጹ። ከኮሮና ቫይረስ ጋር በተያያዘ ከማህበራዊና ኢኮኖሚያዊ ጉዳዮች ላይ ከማተኮር ባለፈ ሊደርስ ስለሚችል የስነ ልቦና ጉዳት በቂ ዝግጅት በማህበረሰብም በመንግስትም አለመደረጉ ለበለጠ ጉዳት እንደሚዳርግ በዳውለቡ ዩኒቨርሲቲ የአእምሮ ሕክምና መምህርና ተመራማሪ ረዳት ፕሮፌሰር ጀማል ኢብራሂም ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ተጨማሪ ዘገባ አለው። ባለትዳር እንደነበረች የተነገረላት የ25 ዓመት ወጣት ወርቅነሽ ዲባባ መዳረሻውን ዳረማሎ ወረዳ በማድረግ ነበር ከአዲስ አበባ ከተማ ወደ አርባ ምንጭ ተጓዘችው። ወደ አርባ ምንጭ ከተማ የሚገባ ማንኛውም ሰው በከተማው መግቢያ ላይ ከተሽከርካሪያቸው ወርደው የሙቀት መጠናቸው የሚለካ ሲሆን ወርቅነሽም ከእሷ ጋር ከነበሩ ከሰላሳ ስድስት ተጓዦች ጋር መለካቷና የሰውነት ሙቀቷ 38 ነጥብ 5 በመሆኑ ለይቶ ማቆያ መግባቷን በጋሞ ዞን ጤና መምሪያ የለይቶ ማቆያዎች ኃላፊ አቶ በርገና ኦላሞ ተናግሯል። ሰዓት ምርመራ በሚደረግበት ሰዓት ለሰባት ትንሽ ትኩሳቱ ከፍ ብሎ ስለነበረ በዚህ ምክንያት እኛ ጋ እንድትቆይና ናሙና ወስደን ምርመራ አድርገን እንደምናውጣት ገለጽን። አማካሪ ያስቀምጠን ምክረ ስጠናት ምንም እንደማትቆይ ናሙና ዛሬ ተወስዶ ውጤቱ ነገ እንደሚገለጽላትና ስሜቱ ሲገለጽ ጤናማ ከሆነችና ከዚህ ከኮቪድ ናይንትን ነጻ ከሆነች ወደ ሌላ ህክምና ተቋም እንዳ እንደምትታከም በሽታው ካለ ግን በእኛ አካባቢ ህክምና ተቋም እንዳለ እንደምትታከም አስደዛናስ የአርባ ምንጭ ከተማ ፖሊስ አዛዥ ኮማንደር ዳንኤል ረጋ በበኩላቸው የተፈጸመውን ራስን የማጥፋት ወንጀል እንደሚከተለው አስረድተዋል። ግለሰቧ ያው የተራመለው ወረዳ ና ሌ ገብርኤል አካባቢ ነዋሪ ከራሷ ድንጋጤ እና ከተለያዩ ምክንያቶች ይመስላል በሻርፕ ራሷን ሰክላ፣ ሪፖርት ደርሶን ሄደን ቼክ አድርገን ያው የቤተሰቦቿ አስክሬኑ የተሰጠበት ሁኔታ እና ለሚመለከተው አካል የተላከበት ሁኔታ ነው ያለው። በጽሁፍ ያስቀመጠችው ማስታወሻ መሆኔ ለቅርብ ወዳጆቿ ወይም ጓደኞቿ ያቆየችውን መልእክት እንዳላገኙ ተናግረው፣ ከሰው በመለየቷ በጭንቀት ራሷን ሳታጠፋ አትቀርም ብሎ ፖሊስ መጠርጠሩን ተናግሯል። የኮሮና ቫይረስን ተከትሎ ሊከሰት የሚችለውን የስነ ልቦና ጉዳት መቀነስ የሚችል በቂ ዝግጅት በማህበረሰቡ ዘንድ አለመደረጉን በመደወላቡ ዩኒቨርሲቲ የስነ አእምሮ ህክምና መምህርና ተመራማሪ ረዳት ፕሮፌሰር ጀማል ኢብራሂም ተናግሯል። በመንግስትም ቢሆን የተለየ ዝግጅት አላየውም ያሉት ረዳት ፕሮፌሰር ጀማል ሰዎች ማድረግ ስላለባቸው ጉዳዮችም ምክር ለግሷል። በማህበረሰቡ ዘንድ ካየው የሚጨምሩ በየቀኑ የሚታዩ የሚነገሩ ቁጥሮችን በከፍተኛ ሁኔታ ከመከታተል የዘለለ ሰዎች ዝግጁ አልነበሩም። ራሳቸው ላይ ቢከሰት ምንም እንዳልሆነ በሽታ እንደሆነ ማንኛውም በሽታ ሊዳ እንደሚችል ምናልባት አስቀድሞ ራሳቸውን ከዚህ በሽታም ለመከላከል ይረዳቸው ዘንድ የስነ ልቦና ዝግጅነት ያስፈልግ ነበርና ይህን ዝግጁ አልነበሩም። በመንግስት ደረጃም ካየኸው የሚታይ ነውና የስነ ልቦና ዝግጅት ምናልባት አካላዊ፣ ሌሎች ኢኮኖሚያዊ፣ ማህበራዊ ነገሮች ላይ ነው ትኩረት ሲደረግ የነበረው። ስነልቦና ደግሞ ከነዚህም የላቀ ስነ ልቦና ዝግጁ ካልሆነ የሚመጣ ነገር መቀበል አይችልም። መቀበል አልቻለም ማለት ደግሞ የሚመከሩ የሚተላለፉ ምክሮችንም ምናልባት የጥንቃቄ መመሪያዎችንም ከመንግስትም ሆነ ከዓለም ጤና ድርጅት እንዲሁም ከባለሙያዎች የሚተላለፉ ነገሮችንም መቀበል እና በአግባቡ ስራ ላይ ማዋ ስለማይቻል የሳይኮሎጂካል እንዲሁም ደግሞ የስነ ልቦና ዝግጅት በጣም በከፍተኛ ሁኔታ አስፈላጊ ነው። በሁለቱም ዘንድ እንግዲህ በከፍተኛ ሁኔታ ክፍተት ያለብ ነው የሚመስለኝ። የስነ ልቦና ዝግጅት ሲባል ራሱ ምን ማለት ነው? ምንድን ነው ሰዎች የሚዘጋጁት? የሚመጣውን ነገር ለመቀበል አካላዊና ስነ ልቦናዊ ስሜታዊ ዝግጁ እንደት ያስፈልጋል። በሌላው ማህበረሰብ ዘንድ የተከሰተ ሊጋም ሊደርስ እንደሚችል ማወቅና መረ ለመረዳት የመጀመሪያው ትልቁ ነገር ምናልባት የሚደረጉ ምላሾችን የሚደረጉ የሕክምና አይነቶችን እንዲሁም ደግሞ የጥንቃቄ አይነቶች ላይ ነው የምናተኩረው እንጂ ስለ መከሰቱ አይደለም የምናስበው። ነው ከምርመራ በፊት ወይም ሰዎች ከመጠርጠራቸው በፊት ያለውን ነገር ነው የነገሩኝ። እና በዚህ በኮቪድ አስራ ዘጠኝ ቫይረስ የተጠረጠሩ ወይም ኳራንታይን የገቡ ሰዎችስ ምን አይነት ስነ ልቦና ዝግጅት ነው ወይም ጥንቃቄ ነው ማድረግ ያለባቸው? ነገሩን ቴሌቪዥን ላይ ከማየት በተደጋጋሚ ምስልን ከማየት አንጻር ሁላ ነው ሰዎች አሁን እየተደናገጡ እየፈሩ ስለዚህ ጉዳይ በተነሳ ቁጥር እየተሸበሩ ያሉት እና ወደዚህ የገቡ ሰዎች ደግሞ የከፋ ነገር ነው እየታየ ያለው አሁን ኢትዮጵያ ውስጥም ሌሎች አለሞችም እየታየ ያለው ለይቶ ማቆያ ውስጥ የገቡ በከፍተኛ ሁኔታ እየተጨነቁ እየተረበሹ ነው ያሉ። በረበሽ ራሱ ይሄ ጭንቀት፣ ፍርሀት፣ ድንጋቴ፣ ውቀት፣ ስጋት፣ ዶቤርት የምንላቸው ነገሮች ሲመጡ አንደኛ በሽታን የመቋቋም የመከላከል አቅማችንን ራሱ ያሳጣናል። ሌላኛ የምግብ ፍላጎታችን ሊቀንስ ያደርጋል። የምግብ ፍላጎት ወረደ ማለት ደግሞ የምንጠቀመው መድኃኒትም ራሱ ሊጎዳን ይችላል። አይደለም ቫይረሱ ብቻ ሳይሆን ማለት ነው እና ሌሎች ተጓዳኝ ነገሮችን ሊነሱብን ይችላል። የተያዘ ሰው ማለት ፖዘቲቭ የሆነ ሰው ማለት የሞተ የሚሞት ማለት እንዳልሆነ በደንብ መረዳትና ፖዘቲቭ እና ኔጌቲቭ መለየት ያስፈልጋል። ይሄን ከተረዳን የጭንቀት ሁኔታችን ይቀንሳል። ስለዚህ ከዛ በኋላ በጣም ሕይወት እንዳለ ብሩህ ጊዜ እንዳለ፣ ወደፊት የተለየ ሌላ የተሻለ ቀን መሆኑን ወደፊት እያዩ የሚመጣው ነገር በሙሉ ለበጎ ነው እያሉ ፖዘቲቭ ኢነርጂን እየመገቡ ራሳቸውን የመከላከል ሰውነትን መገንባትና ከእንደዚህ አይነት ነገር እብን አርአያ በመሆን ተምሳሌት በመሆን መለየት ይቻላል የሚል ነው። መልካም ሰሞኑን አርባ ምንጭ ከተማ ከአዲስ አበባ የመጣች ልጅ ኮራንታይን ከገባች ወይም ለይቶ ማቆያ ከገባች በኋላ ናሙና ተወስዶ ምርመራ ተልኮ ሳለ ውጤቷን ገና ሳታይ አንገቷ ላይ በነበረው ጨርቅ ነገር ወይም ሻርፕ ራሷን አጥፍታለች እና ይህን በተመለከተ ምን አይነት ሁኔታ ውስጥ ብትገባ ነው እንደዚህ አይነት እርምጃ ልትወስድ የምትችለው? ምንድን ነው የእርሶ እይታ? በደሰራችን በጣም አጉልቶ አድርጎ የሚያሳየን ከሆነ በእኛ አነሳችን ደረጃ አንድ ሁለተኛው፣ በማህበረሰብ ደረጃ ስራ ተደርጎ ተስሎ፣ በጣም በከፍተኛ ሁኔታ የሚወዳና መጥፎ ነገር ተደርጎ እየተሳለ የሚነገረን ከሆነ ሳይመጣ በሩቁ አደገኛ ነገር ውስጥ እንገባለን። እኛ ሳይኮሎጂካሊ እንዳልኩ አካላዊ ዝግጁነት አይኖረንም አይኖረንም ብቻ ሳይሆን የከፋ የስነ ልቦና ቀውስ ውስጥ እንገባለን። ስለዚህ የከፉ የስነ ልቦና ቀውሶች የምንላቸው አንዱ መለያቸው አንዱ መገለጫቸው ራስን ለመጉዳት ከማሰብ አንጻር ነው። ስለዚህ አልኖርም ከዚህ በኋላ አንድ ማህበረሰብ ውስጥ አድሎና ማግለል ይኖራል። አንድ ሁለተኛ ሬሳያ ስኪ ማለት አቁቶ ልኛል ሞች አለ የሚል አስተሳሰብ ይመጣል። ይሄ በጣም ኔጌቲቭ ነው። የነገትን ሰው አጨልሞያ ያሉ ይሄ በጣም ኔጌቲቭ ነው። እነዚህ ነገሮች በበሱ ቁጥር የከፉ የስነ ልቦና ስሜት የስሜት በሽታዎች የአእምሮ በሽታዎች መታየት ይጀምራሉ። እንግዲህ መል የአእምሮ የስነ ልቦና የስሜት በሽታዎች መገለጫ ስንል አንዱ ራስን ከፍ ለመጉዳት ማሰብ ነው እና እስከ ራስን ማጥፋት ደረጃ ሊደርስ ይችላል። በዚህ ችኛዋም ልጅ ምናልባት ዛሬ ላይ ቆም ብለን ለሌሎቹ በጣም ከፍተኛ ትምህርት የሚሰጥ ነገር መሆኑን ነው የምረዳው። የኮሮና ቫይረስ በቻይና ከተከሰተ ወዲህ በቫይረሱ ስድስት ነጥብ አንድ አራት ሚሊዮን ሰዎች የተያዙ ሲሆን ሶስት ሚሊዮን ገደማ ሰዎች ደግሞ ከቫይረሱ ድነዋል። የሞቱ ሰዎችም ቁጥር እስከ ዛሬዋ ሰዓት ድረስ ሶስት መቶ ሰባ ሶስት ሺ አምስት መቶ አርባ ስምንት ሲሆኑ በጽኑ የታመሙ ሰዎች ደግሞ ሀምሳ አራት ሺ አራት መቶ አስር ብቻ ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። ዮናታንን ለዘገባው እናመሰግናለን። ጋቢና ቪኦኤ ጉዟችንን በዚሁ አጠናቀቅን። ከመሰናዶው አርታኢ ትዝታ በላቸው፣ አቀናባሪ ኤልያስ አስማረ፣ እንዲሁም ዜናውን ያቀረበችላችሁ ኤደን ገረመው ጋር በመሆን ሳስተናግዳችሁ ያመሻውት ስመኝሽ የቆየ ነበርኩኝ። በፌስቡክ ገጻችን አት ቪኦኤ አምሃሪክ በትዊተር ሃሽታግ ጋቢና ቪኦኤ እንዲሁም በኢሜይል አድራሻችን ጋቢና አት ቪኦኤ ኒውስ ዶት ኮም ብላችሁ አስተያየታችሁን ላኩልን። የነገ ሰው ይበለን። مالك هم بالشكل Ne ne ra nevio voi romot.